ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችው የምሽቱ የጋቢና ቪዮኤ ዘገባችን አንዱ የከፍተኛ ትምህርት ተቋማት መግቢያ ፈተና ሾልኩ መውጣቱ ጉዳይ ይሆናል። ለሁለተኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ውዝግቡ እልባት ማግኘት የሚቻለው ሙያዊ በሆነ መንገድ መሆኑን ፕሮፌሰር በየነ ጴጥሮስ ተናገሩ። ባለሙያነት ባለው አግባብ ልሰጥ የሚገባ ምላሽ እንጂ፣ ባይልህ ዝም ብሎ ብለናል ብለናል ትፈተናላችሁ ትፈተናላችሁ ልወደቅ፣ ለምን ይፈተናል? ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? በትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር ተወካይና ከፍተኛ ባለሙያ አቶ አህመድ ሲራች ሚስፋን እልህ መጋባት አያስፈልግም ይላሉ። በክፍል ሁለት ቃለ ምልልሳችን ይዘናቸዋል። ልምት መገባባት ጥሩ አይመስለኝም። ጥያቄዎች ሲቀርቡ ለሁለቱም መንግስታት መቅረብ አለባቸው። የክልል መንግስት በጣም ወሳኝ መንግስት ነው በፌዴራሊዝም ስርአታችን። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእነ አቶ ሀብታሙና በአቃቤ ህግ መካከል ባለው ክርክር ላይ ውሳኔ ሊያሰማ ለአራተኛ ጊዜ ቀጠሮ ሰጠ። ጠበቃውን አቶ አመሀ መኮንንን አነጋግረናል። ሀብታም ዋያ በተመለከተ ለምሳሌ የጤና ችግር አለበት፣ መታከም አለበት። ነገር ግን ያው በዚህ ይግባኝ ምክንያት ከሀገር እንዳይወጣ የመንቀሳቀስ መብቱ ተገድቦ ነው ያለው በፍርድ ቤት። የገቢ አለመመጣጠን ስሜት በዓለም ገበያ ላይ ችግርን የመቋቋም አቅምን እያዳከመ ነው ሲሉ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠንቅቀዋል። ዘገባ ይኖረናል። ኢን ዲቨሎፕድ ወርልድ ወሲ ነምበር ኦፍ ቲንግስ ዋን ደ ግሮይንግ በበለጸጉት ሀገሮች ውስጥ አንደኛ ዓለም አቀፉ ንግድ እምብዛም ተወዳጅ እየሆነ አይደለም። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የጋቢና ቪኦኤ አድማጮች በድጋሚ እንደምናመሻችሁ፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። የዲሞክራቷ ተፎካካሪ ሴናተር ሂላሪ ክሊንተን በፕሬዚዳንታዊ ምርጫ የፓርቲያቸው እጩ በመሆን በዩናይትድ ስቴትስ ታሪክ የመጀመሪያዋ ሴት ሆነዋል። በመጪው ወር በሰሜን ምስራቃዊቷ የዩናይትድ ስቴትሷ የፔንሰልቬኒያ ክፍለ ግዛት ዋና ከተማ ፊላደልፊያ ከሚካሄደው የዲሞክራቲክ ፓርቲ ጉባኤ አስቀድሞ በይፋ የፓርቲው እጩ የሚለው ስያሜ የማይሰጣቸው ቢሆንም ተፎካካሪያ የሚያስችላቸውን የቬርሞንት ክፍለ ግዛቱን ሴናተር በርኒ ሳንደርስን ማሸነፍ የሚያስችላቸውን በምርጫ ስሌቱ መሰረት የ2383 እጩዎችን ድጋፍ አግኝተዋል። ክሊንተን በበኩላቸው በትናንትናው ምሽት ሎስ አንጀለስ አቅራቢያ ባሰሙት ንግግራቸው ገና ብዙ ስራ ይጠበቅብናል ሲሉ ደጋፊዎቻቸውን አሳስበዋል። According to Historic. እርግጥ ነው የዜና ዘገባዎቹ እንዳረጋገጡት ከዚህ ቀደም ታይቶ የማይታወቅ ታሪካዊ እውን ሊሆን ነው። ይሁንና ገና አሁንም የሚሰራ ስራ ይጠብቀናል አይደል። ነገ በስድስት ግዛቶች ምርጫ ይካሄዳል። ለእያንዳንዷ የራሳችን ለምናደርጋት ድምጽ በጽኑ እንታገናለን። በተለይ ደግሞ የነገዎቹ ምርጫዎች ከሚካሄዱባቸው ግዛቶች አንዷ በሆነችው ካሊፎርኒያ፣ ሴናተር ሳንደርስ በበኩላቸው ሚስ ክሊንተን የፓርቲያቸው እጩ የሚያደርጋቸውን የእጩዎች ቁጥር ከእጃቸው ማስገባታቸውን ያመላከተውን የተለያዩ የመገናኛ ብዙሃን ዘገባ ይፋ ያደረጉትን ስሌት ቸል በማለት በካሊፎርኒያ፣ በሌሎች አምስት ክፍለ ግዛቶች በዛሬው ዕለት በሚካሄዱት የቅድመ ምርጫዎች ግዙፍ ድል እንደሚቀዳጁና የፓርቲያቸው እጩ ሆኖ ለመቅረብ የያዙትንም ትግል እስከ መጨረሻው የሚገፉበት መሆኑን እየተናገሩ ነው። ከፍተኛ ቁጥር ያለው መራጭ ግልብጥ ብሎ ወደ ምርጫ ጣቢያዎቹ ከወጣና ወጣቶች በብዛት ወጥተው ድምፃቸውን ከሰጡ መንግስት አንድ በመቶን የአሜሪካ ሕዝብ ብቻ ሳይሆን ሁላችንንም የሚወክል እንዲሆን ለማስገደድ የሚያስችል ድል ነገ እንጎናጸፋለን። እዚህ በካሊፎርኒያ ካሸነፍን፣ በደቡብ ዳኮታ፣ በሰሜን ዳኮታ፣ በኒው ሜክሲኮና በኒው ጀርሲ ክፍለ ግዛቶች እናሸንፋለን። የዲሞክራቲክ ፓርቲያችን በሚያካሄደው ጉባኤም ትልቅ የድል መንፈስ ይዘን እንቀርባለን ብለዋል። የሳንደርስ ቃል አቀባይ ሚካኤል ብሬግስ ባወጡት ጋዜጣዊ መግለጫ ደግሞ ክሊንተንን አብላጫውን የወኪሎች ድጋፍ አግኝቻለሁ ማለት የሚችሉት በመቶዎች የሚቆጠሩትን የሱፐር ዴሌጌትስ በመባል የሚታወቁትን አሁን ክሊንተንን የደገፉትን ነገር ግን ዘግይቶም ሀሳባቸውን መለወጥ የሚችሉትን የፓርቲውን ጉምቶች የቆጠሩ እንደሆነ ነው ብለዋል። ወደ ሊቢያ ስናልፍ ሊቢያ ውስጥ በተባበሩት መንግስታት ድርጅት አደራዳሪነት የተመሰረተው የህብረት መንግስት ለሚደግፉ ሚሊሻዎች እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር በሚያካሂዱት ውጊያ እየቀናቸው ነው። ይሁንና የብሔራዊ ስምምነት መንግስት በምስራቅ ሊቢያ መንግስታዊ ስልጣኑ በመመስረት በኩል ብዙ መሻሻል አላሳየም። አድማጮች፣ ለዜና የተመደበልኝ ሰዓት በመጠናቀቁ ዜናውን እዚህ ላይ ያበቃለሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድራጋውና ጽዮን ግርማንን አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ስ ለአስራ ሁለተኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ውዝግም መፍትሄ ማግኘት የሚቻለው በፖለቲካ ሳይሆን ሙያዊ በሆነ መንገድ ነው ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ተናገሩ። ፕሮፌሰሩ እንደተናገሩት የፈተናው ጊዜ እንዲራዘም የኦሮሚያ ክልል ተማሪዎች ያቀረቡት ምክንያት አሳማኝ ነው ይላሉ። እስክንድር ፍሬው ነው ያነጋገራቸው። የኢትዮጵያ የ12ተኛ ክፍል መልቀቂያ ፈተና የጊዜ ሰሌዳ ማነጋገሩን ቀጥሏል። ተማሪዎች፣ መምህራንና የትምህርት ባለሙያዎችም የበኩላቸውን አስተያየት እየሰነዘሩ ነው። ፈተናው ከተቋረጠበት ግንቦት 22 እስከ ዛሬ በመንግስትና የፈተናው ቀን እንዲራዘም በሚጠይቁ ወገኖች መካከል የሚያገባባ ሁኔታ አልተፈጠረም። ግንቦት 22 ተጀምሮ የነበረው ፈተና እንዲቋረጥ የወሰነው የትምህርት ሚኒስቴር ከሰኔ 27 እስከ 30 እንዲሰጥ የወሰነው በማግስቱ ነበር። መጠባበቂያ ፈተና ተዘጋጅ ተበላሽቶ እንደነበር በመግለጽ ካለፈው ህዳር ጀምሮ በኦሮሚያ በተካሄደው የተቃውሞ እንቅስቃሴ ምክንያት ተማሪዎች በቂ የመዘጋጃ ጊዜ እንዳላገኙ የሚናገሩ ወገኖች ግን አዲሱ የጊዜ ሰሌዳም ቢሆን መራዘም እንዳለበት እያሳሰቡ ነው። ሰሞኑን የአሜሪካ ድምፅ ያነጋገራቸው በኦሮሚያ ክልል የሚገኙ አንዳንድ ተማሪዎችም አዲሱ የጊዜ ሰሌዳም ቢሆን በቂ የዝግጅት ጊዜ እንደማይሰጣቸው አስረድተዋል። የተቃዋሚው መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለበርካታ ዓመታት በመምህርነት የሰሩ የደርግን መውደቅ ተከትሎ በተቋቋመው የሽግግር መንግስትም በምክትል የትምህርት ሚኒስትርነት ያገለገሉ ናቸው። የፈተናው ጊዜ ይበልጥ እንዲራዘም እየጠየቁ ያሉ የኦሮሚያ ክልል ተማሪዎች አሳማኝ ምክንያት እንዳላቸው ያብራራሉ። በኦሮሚያ ክልል እንቅስቃሴውን የብሶት እና የተቃውሞ እንቅስቃሴውን የመሩት በአብዛኛው የሁለተኛ ደረጃ ተማሪዎች ናቸው። እድሜያቸውም በዛ ክልል እንደመሆኑ እና ይሄ ሁሉ ምናልባት በመቶ ሺዎች የሚቆጠር ወጣት ባልተዘጋጀበት ሁኔታ ተናንስት ማለት አንደኛ የፌዴራል መንግስት ቢሮ የተቀመጠው ሁሉንም ዜጋ ለማገልገል እንደመሆኑ የተከሰተውን ሁኔታ ግንዛቤ ውስጥ አስገብቶ የጊዜ መሸጋሸግ ማድረግ ማንም ሊነግረው አይገባም። ከዚያም በላይ በትምህርት ገበታ ላይ ሳይኮን ከቀረው አመቱን ሙሉ ሳይቋርጥ ከተማረው ጋር በእንትን አይደለም በስኬል አይደለም እንዲሁ አልፋቸው ወደቃችሁ የሚባለው ይህን ጥያቄ ማንሳት ተገቢ ተገቢ ነው። የጠየቁትም መንግስታችን ነው ብለው እሱኑ ነው የጠየቁት፣ አይደለም። ስለዚህ ጥያቄውም እንደውም በአክብሮት ነው ማለት ይችላሉ። መብታቸውም ነው መጠየቅ። እዛ ውስጥ ምናልባት አንድ ቀን ሰልፍ ወጥቶ የማያቅ ግን ትምህርት ቤቱ ስለተዘጋ ባን ተማሪ አለ። ለችግሩ እልባት ማግኘት የሚቻለውም በፖለቲካ ሳይሆን ሙያዊ በሆነ አግባብ በመንቀሳቀስ እንደሆነ ፕሮፌሰር በየነ ያምናሉ። ፕሮፌሽናሊዝም ባለው ባለሙያነት ባለው አግባብ ልሰጥ የሚገባ ምላሽ እንጂ ባይልህ ዝም ብሎ ብለናል ብለናል፣ ትፈተናላችሁ ትፈተናላችሁ። ልወደቅ ለምን ይፈተናል ተማሪ ውጤቱ ውድቀት መሆኑን እያወቀ ለምን ይፈተናል? ስለዚህ ይሄ እውነቱ ፕሮፌሽናሊዝምን የሚጠይቅ መፈተን ማለት ምንድን ነው? ተማሪ የትምህርቱን መርሃ ግብር ጨርሶ አለ ወይ አላለም፣ በመሃሉ ምን የገቡ ሳንካዎች አሉ ተብለው የሁሉ ተገናዝበው ነው ፈተና የሚሰጠው። ዝም ብሎ ቀን ስለተቆረጠ ቁጥራቸው በጣም ሰፊ የሆኑ ወጣቶች እክል ባጋጠማቸው ሁኔታ፣ አንዳንዶቹም ራሳቸው ያልፈጠሩ የዚህን ካልም ያልሆኑ ግን ሁኔታው ለዚህ አብቅቷቸዋል። ይህንን በባለሙያነት በፕሮፌሽናሊዝም ምናምን ነው እንጂ የፖለቲካ እንደምታውና ምኑን ያደግ ከሌሎች ጋር ልህ ስለተጋባ ዲያስፖራ ያሉ ቀስቃሾች እንዲህ ስላሉ ሳሉ በዛ መወሰን ያለበት የፈተና መውጣትና ከነመልሱ የመሰራጨት ሁኔታ በዚህ ደረጃ አጋጥሞ የማያውቀውም ሙያዊ በሆነ መንገድ ስለተሰራ እንደሆነ ፕሮፌሰር በየነ አስታውሰዋል። ከዚህ በፊት እንደዚሁ ግጭቶች፣ ተማሪዎች ክፍል አንገባም በዚህም በተማሪ እንቅስቃሴ ምክንያት ሳይክሎ አላቀርቶ አይደለም ያኔ ፈተናውን ማኔጅ ሲያደርጉ የነበረው ሲያስተዳድሩ የነበሩት ሁኔታውን አገናዝበው አራዝመው ያውቃሉ። ኦኬ፣ በሰኔ የሚደረገውን ወደ መጨረሻ ያንፋቀቁበት ግንቦት ነው በአብዛኛው ፈተናዎች ይካሄዱ የነበረው። ይህንን ማንፋቀቅ ማሸጋሸግ ድሮም የተለመደ ነው። የተጨባጩን ሁኔታ እና አንድም ዜጋ ከዚህ ሳይጠቀም እንዳይቀር ጥረት ማድረግ አለበት ይህንን ፈተና የሚወጣው አካል። ይሄ የእልህ ጉዳይ አይደለም፣ ህዝብን የማገልገል ጉዳይ ነው። እዚህ የቀረበው ምናልባት ወጣቶች ምንድነው ኦሮሚያ ክልል በነበረ ሁለተኛ ደረጃ ተማሪዎች አካባቢ የቀረበው ጊዜ ይራዘምልን የሚሉት ጥያቄ ተገቢ ጥያቄ ነው። ማንም ሌላ ያለው ሰው ሚያይ ነው። ግንቦት 22 ተጀምሮ የነበረው ፈተና መቋረጡ ቅሬታ የፈጠረባቸው አካባቢዎችም አሉ። ጊዜያችን እንዲባክን፣ ሞራላችን እንዲነካ ተደርጓል ያሉ ቪኦኤ ያነጋገራቸው አንዳንድ የአዲስ አበባና የሌሎች የአገሪቱ አካባቢዎች ተማሪዎች ቅሬታቸውን መግለጻቸው ይታወሳል። ካለፈው ኅዳር ጀምሮ የተቃውሞ እንቅስቃሴ በተካሄደበት የኦሮሚያ ክልል ግን ሁኔታው የተለየ ነው። ቀደም ብሎም ቢሆን የፈተናው ጊዜ እንዲራዘም ጥያቄ ሲያቀርቡ ባለስልጣናትን ሲወተውቱ መቆየታቸውን ነው ተማሪዎች የጠቆሙት። ይህ የኦሮሚያ ክልል ተማሪዎች ቅሬታና ጥያቄ ግን በመንግስት የመገናኛ ብዙሀንም ሆነ በትምህርት ሚኒስቴር ባለስልጣናት ሲጠቀስ አይሰማም። የፈተናውን መውጣትና የሂደቱንም መታወክ አስመልክተው ለመንግስት የመገናኛ ብዙሀን አስተያየት የሰጡት የትምህርት ሚኒስትር ሽፈራው ሽጉጤም እንደ ፕሮፌሰር በየነ ሙያዊ አሰራር ላይ አላተኮሩም። እርሳቸው እንዳሉት እስካሁን እንዲህ አይነቱ ሁኔታ ያልተከሰተው በህዝብ የህዝቡ ባህል ምክንያት ነው። እስካሁኑ የእኛ ሀገር ከሌላ ሀገር በተለየ ሁኔታ የፈተና ስርቆት እንደዚህ በሰፊ በሆነ መንገድ እና አጠቃላይ ስርዓቱን በሚያውቅ መንገድ ያልተከሰተው የህዝባችን ባህል የህዝባችን ስነ ምግባር ይሄንን ስለማይፈቅድ ነው። ይሄ በእርግጥ ማረጋገጥ የሚቻለው ትናንትና ጉዳዩ ከተከሰተ በኋላ ይሄን ጉዳይ እኛ ፈጽመናል ብሎ ኃላፊነት የወሰዱ አካላትን እንኳን በከፍተኛ ተቃውሞ ነው ህዝቡ የተቃወሞ። ይሄ በጣም በጣም ሊበረታታና ሊደገፍ የሚገባ ነው። አሁንም ህዝቡ ይህንን መልካም ባህል ይህንን መልካም እሴት በመጠበቅ ከዚህ በኋላም የልጆቻችን የቀጣዩ ዘመናችን እድል ፈንታ የሚወስኑ ወጣቶቻችንን እድል ፈንታ ላይ በሚነሱ ሞራል በጎደላቸውና ጎጂ በሆነ መንገድ በሚንቀሳቀሱ ወገኖች ላይ ህዝቡ አሁን የጀመረውን የተቃውሞ ስራ አጠናክሮ መቀጠል ያለበት። ለፈተናው መውጣት ኃላፊነቱን የወሰዱ ወገኖች ግን በእንደዚህ አይነት አገላለጾች አይስማሙም። የተፈጸመው ተግባርም ስርቆት አይደለም ባይ ናቸው። ቪኦኤ ሰሞኑን ያነጋገራቸው የኦሮሚያ ሚዲያ ኔትወርክ ዋና ስራ አስኪያጅ አቶ ጃዋር መሐመድ ይሄንኑ ነበር ያብራሩት። በመጀመሪያ ደረጃ ፈተናው ተሰረቀ የሚለው ቃል ትክክል አይመስለኝም። ፈተናው አልተሰረቀም። መስረቅ ማለት አንድን ንብረት የግለሰብ ወይም ቡድን ንብረት ወስዶ በድብቅ ወስዶ በድብቅ መጠቀም ማለት ነው። ይሄ የተደረገው የሰላማዊ ትግል አካል የሆነው ኢንተርቬንሽን የምንለው ፈተናውን አውጥቶ ለሁሉም ህዝብ፣ ለተወሰነ ቡድን ወይም ለተወሰነ ተማሪ ሳይሆን ለሁሉም በመበተን ፈተናውን የማስቀረት እርምጃ ነው የተወሰደው። ትምህርት ሚኒስቴር አዲስ ያወጣው የአስራ ሁለተኛ ክፍል መልቀቂያ ፈተና መርሃ ግብር ሌላ ቅሬታ ተጨማሪ አስተያየት እያስከተለ ነው። አዲሱ መርሃ ግብር የሚውለው በረመዳን ወር መጨረሻና በኢድ አካባቢ መሆኑ ነው የዚህ ቅሬታ መነሻ። የትምህርት ሚኒስትሩን ተጨማሪ አስተያየት ለማግኘት ሰሞኑን ያደረግኩት ጥረት አልተሳከም። ሚኒስትሩ ሽፈራው ሽጉጤ ለቃለ መጠይቅ ከተገኙ ከተጨማሪ ዘገባ ጋር እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የዘንድሮው ዓመት የከፍተኛ ትምህርት ተቋማት መግቢያ ፈተና ሾልኮ በመውጣቱና የሁለት ፈተና ጥያቄዎች ከነመልሳቸው በማህበራዊ ሚዲያ በመሰራጨቱ ምክንያት የትምህርት ሚኒስቴር ሊሰጥ የነበረው ፈተናውን ሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎችና የድምጻችን ይሰማ የድጋፍ ግብረ ኃይል አባላት ተቃውመውታል። እነዚህን ተቃውሞዎች በተመለከተ በትላንትና ዕለት በትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር ተወካይና ከፍተኛ ባለሙያ አቶ ሀመድ ሲራጅ ሚስ ጽዮን ግርማ አነጋግራቸው ነበር። ክፍል ሁለትና የመጨረሻውን ይዘን ቀርበናል። አቶ አህመድ፣ አንድ የብሔራዊ ፈተና ከአንድ የፌዴራል መስሪያ ቤት ውስጥ እንዴት ሾልኮ ሊወጣ ይችላል? እኔ ይሄ በእርግጥ በታሪክ ክስተት ለመጀመሪያ ጊዜ ያጋጠመ ነው ክስተት ነው። አሁን ጥንቃቄዎችን ተምረናል፣ ተጨማሪ ቴክኖሎጂዎችን መጠቀም ተምረናል። ሌሎችም የምንማራቸው ነገሮች አሉና ወደፊት አንዱ ትምህርት እንግዲህ ከዛ ሳይድ የሚጠብቀው እሱ ነው እሱ ነው። እና እየተጣራ ነው በሚመልኩ እንዴት እንደወጣ የት እንደሾለከ ሲጓጓዝ ነው ወይስ እዛው ጣቢያዎች ላይ ደርሶ ነው? እንዴት እንደሆነ ወደፊት ያው አብረን በምንሰማው ነው የሚሆነው። እኔም ለመስማት ጉጉቱ አለኝ። ከዚህ በኋላ ያለውስ ለቀደመው ፈተና ሾልኮ መውጣት ኃላፊነቱን የወሰዱት የኦሮሞ ተቃውሞ እንቅስቃሴ አስተባባሪዎች አሁንም ለተማሪዎቹ በቂ ጊዜ የማይሰጥ ከሆነ ተመሳሳይ ድርጊት እንደሚፈጽሙ አስታውቀዋልና አሁንስ ተመሳሳይ ነገር ቢያጋጥም በዚህ ላይ ትምህርት ሚኒስቴሩ አላሰበበትም? እንግዲህ ምናልባት እንግዲህ ያው የታሰበ ነገር ካለ በውሳኔ ደረጃ የሚሰማ ይሆናል። መቼት አመራሮቻችንም ያዳምጣሉ። የትኛው ያዋጣል የምለውን ነገር ወይ ይጸናሉ ወይ ባላንስ አድርጎ ሊሉ ይችላሉ። ግን ዝም ብሎ ከፊት ያለውን ግን ስራ ማየት በጣም ጥሩ ነው። የቸገረን ነገር ማለት ነው። የዓመት በዓሉ ቅድም አነሳሽው የጾም ምናምን ያልችው ነገር ሳይነሳ ቀርቶ አይደለም። እኔ ሙስሊሙ ህብረተሰብ ግን በዚህ አጋጣሚ ብችግር ያወጣነውን እቅድ እቅዳችንን ከነችግሩ ተቀብሎልን ይህን ችግር እንድናልፍ አስፈላጊውን ትብብር እንድናደርግ ነው የሚጠይቀው። ከዚህ በላይ እንግዲህ የሚያስደስት ቅድም ተለውጦ ከታየ እሰየው ነው። እኔም ደስተኛ ነኝ። ጥያቄው ግን የሙስሊም ተማሪዎቹ ብቻ ሳይሆን አሁንም በኦሮሚያ ክልል ያሉ ተማሪዎች የሚያነሱት ነው። ቀኑ ምንም የሚቀየርበት አማራጭ የለም ከአሁን በኋላ እያሉኝ ነው። ቅድም ያልኩሽ ነው ቅድም ያልኩሽ ነው። ይኸውልሽ ዘንድሮ እኮ እንቅስቃሴዎች በአማራ ክልል በተወሰኑ ቦታዎች ላይ ነበሩ። አሁን ለእነሱ ስፔሻል ኬዝ አልተደረገም። ምክንያቱም ይታወቃል፤ በሜካፕ የሚሸፈኑ ጊዜያቶች እና ያልሆኑ ቦታዎች ይታወቃሉ። እና አሁን ምንድን ነው ምናልባት ለብዙ ጊዜ አቋርጠው እንግዲህ እኛም ከነዛ የተለየን አይደለም የሚሉ ትምህርት ቤቶች ካሉ ከክልሉ ጋር ተነካክሮ በአፋጣኝ መፍታት ይቻላል። እንደው ክልሉ በደንብ ባላየም፣ በደንብ አላማከረም፣ የማጣራት ሂደቱ ክፍተት አለበት ከተባለ ከክልሉ ጋር ተነጋግሮ አሁንም ከክልሉ የሚመጣልትን ነገር ላለማስተካከል ትምህርት ሚኒስቴር እንደዚህ አይነት አቋም የለም። ከክልል ጋር የሚሰራው ክልል ያመጣለትን ነገር ያምናል፣ መተማመኑ አለ። ስለዚህ እንደው ቅሬታ እንኳን ቢኖር እኛ አልተካተትንም በዚህ ውስጥ የሚለውን ነገር በፌዴራል መንግስት ሳይሆን በክልሉ ላይ ነው መሆን አለበት፣ እና የክልሉ መንግስትም እንዴት እንደሰራው በምሳሌነትም ተነስቶ ማስረዳት ይቻላል። እና በአፋጣኝ ትምህርት ሚኒስቴር ብቻ ላይ አይደለም ጥያቄውንም ማቅረብ የጉዳዩም የችግሩም ባለቤት ሆኖ አድርጎ ማለት አንስ አለ ይባል ይችላል እንጂ ይሄ እንግዲህ ተወስኗል። ያ ሳላይ ከተባለ እኮ የክልል መንግስቱ ነው መጠቀ ያለበት ጥያቄውን የሚያቀርቡት አካላት። ፈተናው የሚዘጋጀው በፌዴራሉ መንግስት ስር ባለው የፌዴራሉ ትምህርት ሚኒስቴር ነው። ፈተናውም ሾልኮ የወጣው ከዛ ነው። አሁንም የቀጣዩን ፈተና የተዘጋጀው በዛው በትምህርት ሚኒስቴር ስር ነው። አሁንም የፈተና ፕሮግራም ያወጣው እሱ ነው። ስለዚህ ቀኑ ካልተቀየረ አሁንም እርምጃ የምንወስደው በፌዴራል በሚወጣው ፈተና ላይ ነው እያሉ ነው። እና በማጣሪያ ውስጥ መኖር ነበረብን በተጣሩትና ዳግም ይወስዳሉ ተብሎ ባሉት ውስጥ መሆን ነበረብን የሚሉ ካሉ እነሱም ያው አንድ ወር አግኝቷል። እችን ጊዜ በሰላም እንድናልፍ ነው ጥር የምናቀርበው እል ውስጥ መገባባት ጥሩ አይመስለኝም። ጥያቄዎች ሲቀርቡ ለሁለቱም መንግስታት መቅረብ አለባቸው። የክልል መንግስት በጣም ወሳኝ መንግስት ነው በፌዴራሊዝም ስርዓታችን። እኛ እነሱ ያመጡልን ነገር መግፋት አንችልም። በጋራ ነው የምንሰራው፣ ከእነሱ ጋር ነው የምንሰራው። እነሱ ይሄ ነው ይሄ ብሎ ያመኑበትን ነገር ተቀብለን መስራት ነው። ይህን ቀንስ አምጣ ምናምን የሚባል ነገር ሊሆናችን ግን ችግራችን በሙያ ይተዋወቃል። ችግሩን እኛ ያለብንንም ጫና ኮንሲደር ያደርጋሉ። እታች ደግሞ የሚመጣውንም እንደዚያ ባላንስ አድርጎ ነው የሚሰጡንና፣ ከዚህ አንጻር ከዚህ በላይ ቁጥር መጥቶ አሳንሰን የላክነው ነገር አልነበረም። እና መጠየቅን ካለብን ፌዴራል መንግስት ብቻ አይደለም እንደ ትምህርት ሚኒስቴር ብቻ አይደለም፣ የክልል መንግስትም እንዴት እንደሰራው ጠቃለበት። ባለፈው ሳምንት በአዲስ አበባ ዩኒቨርሲቲ ፍልስፍና መምህር የነበሩትን ዶክተር ዳኛቸው አሰፋን በዚህ ጉዳይ ላይ አነጋግረናቸው ነበር እና እሳቸው ያሉት ምንድን ነው? አንድ ትምህርት ሚኒስቴርን የሚያክል ትልቅ ተቋም የብሔራዊ ፈተና ሾልኮ ወጥቶበት እንደዚህ አይነት አስጨናቂ ውጥረት ውስጥ መግባቱ በሀገሪቱ ያለው የመንግስት ስርዓት መናድን፣ መፈራረስን ወይም ደግሞ ችግር ውስጥ መግባቱን ለማሳያ አንድ ምሳሌ ነው ብለዋል። እርሶ ምን ይላሉ? እኔ ሁለተኛ ቢሆን ኖሮ ይጋራው ነበር። ክስተት አንድ አንድ ስህተት ያጋጥማል። ሁለተኛ አሁን ሁለተኛውን በምለው ላይ ቢያጋጥመን እኔም የአንችን ሀሳብ ሼር አደርጋለሁ። ከዚያ ውጭ እንግዲህ በአንድ ጊዜ ክስተት የሚመዘን መንግስት የለም። በአንድ ጊዜ ክስተት ክስተት ያው አንድ አንዴ ይሸወዳል ሰው ሁለተኛም መሸወድ ሞት ነው። እዚህ ላይ ሁለተኛው ላይ ያን እሰለፋለሁ እኔም ወይንም ችግር የለም። አሁን ግን በአንድ ክስተት እንግዲህ ስጋቱ አለ። ሀገር አቀፍ ፈተና እኮ ሁለት ሁለት የሚዘጋጀው ዛሬ አይደለም። ኃይለ ሥላሴ ጊዜም በደርግ ጊዜም ጭምር እኮ ነው ግን በአጋጣሚ ተጠቅመን አናውቅም። ሁለተኛውን ፈተና ለመጀመሪያ ጊዜ መጠቀማችን ነው እና ይሄ የመጀመሪያ ክስተት ነው፣ እንደ ሀገር የመጀመሪያ ክስተት ነው። ከተደገመ ግን ሞት ነው። አቶ አህመድ ሲራጅ ሚስባህ በጣም አመሰግናለሁ። በጣም አመሰግናለሁ። ጋቢና ቪኦኤ አድማጮቻችን በዚህ ጉዳይ ላይ አስተያየታችሁን ስጡን። በፌስቡክ በቀጥታ አት ቪኦኤ አማሪክ ላይ የምትከታተሉም እንዲሁ አስተያየታችሁን አካፍሉን። ቀጣዩ ዝግጅት ወደ አዲስ አበባ ጠቅላይ ፍርድ ቤት ይወስደናል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ ሀብታሙ አያሌው ና በአቃቤ ሕግ መካከል ባለው ክርክር ላይ ለአራተኛ ጊዜ ቀጠሮ ሰጥቷል። ጉዳዩ አብዝቶ መጓተቱን የገለጹት የተከሳሾች ጠበቃ መንግስት መፍትሄ እንዲሰጥ ጠይቀዋል። መለስካቸው አማሃ ተጨማሪ ያለው በቀድሞ አንድነት ፓርቲ አመራር አባላት አቶ ሀብታሙ አያሌውና ዳንኤል ሽበሺ በሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ ባረና ለዲሞክራሲና ለለዋላዊነት አመራር አባል አቶ አብርሃ ደስታ እንዲሁም በአቶ አብርሃም ሰለሞንና በአቃቢ ህግ መካከል ባለው ክርክር ላይ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም ፍርድ ቤቱ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ለውሳኔው መዘግየት ምክንያት ያደረገው የስራ መደራረብን ነው። ከዚህም በላይ የእናቱ ሀብታሙ ጉዳይ ሰፊ ስለሆነ ረዘም ያለ ጊዜ መጠየቁን ገልጿል። የተከላካይ ወይም የተከሳሾቹ ጠበቃ አቶ አመሃ መኮንን ግን ጉዳዩ ተጓትቷል፣ በዜጎችም ላይ ጉዳት እየደረሰ ነው ሲሉ ያስረዳሉ። በዚህ ሂደት ውስጥ እንግዲህ አራቱ እስር ቤት ነበሩ። ሀብታሙ አያሌው፣ ዳንኤል ሽበሺ፣ የሸዋስ አሰፋ እና አብርሃ ሰለሞን እስር ቤት ነበሩ ያው से सब शामी चुहू तो बसा दोस्तानी तो बसात ከእስር ተፈቷል። ሶስቱ አብረሃ ደስታ አሁን ድረስ እስር ቤት ነው። ከዚህም በተጨማሪ ያው ውጭ ካሉት ውስጥም የጤና ችግር ሀብታሙ አያሌውን በተመለከተ ለምሳሌ የጤና ችግር አለበት መታከም አለበት። ነገር ግን ያው በዚህ ይግባኝ ምክንያት ከሀገር እንዳይወጣ የመንቀሳቀስ መብቱ ተገድቦ ነው ያለው በፍርድ ቤት። ስለዚህ በእኔ በኩል እንግዲህ በአጠቃላይ ጉዳዩ ተጓቷል፣ ከሚገባው በላይ ተጓቷል። በሌላ በኩል እንደሚታየው እውነትም ፍርድ ቤቱ ላይ የስራ ጫና እንዳለ ይታያል በፌዴራል ጠቅላይ ፍርድ ቤት። በተለይ በወንጀል ይግባኝ ሰሚ ችሎት የሚታየውን የስራ ጫና እረዳዋለሁ ያሉት አቶ አማ መኮንን መፍትሄው ከመንግስት በኩል መምጣት እንዳለበትም ጠቁመዋል። እዚህ ላይ እንግዲህ ዜጎች የተፋጠነ ፍትህ እንዲያገኙ ሁኔታዎችን የማመቻቸት ከፍተኛው ኃላፊነት መንግስት መንግስት ነው። ዳኞች የአቅማቸውን ነው ሊሰሩ የሚችሉት። መንግስት ግን ሰዎችን መክሰስ፣ ህግን ማስከበር አንድ ነገር ነው። ይሄ የመንግስት ባህሪ ነው፣ ከመንግስት ይጠበቃል። ከዚሁ እኩል ግን ከመንግስት የሚጠበቅ ትልቅ ኃላፊነት በአንድ ወይም በሌላ ምክንያት ወደ ፍትህ ስርዓት ውስጥ የገቡ ሰዎች መብታቸው የሚከበሩበትን ሁኔታ የማረጋገጥ በተለይ የተፋጠነ ፍትህ እንዲያገኙ የማረጋገጥ ለአፍታም ሊዘነጋ የማይገባ ግዴታ አለበት። ከዚህ አንጻር በእኔ በኩል መንግስት ግዴታውን እየተወጣ አይደለም። በተለይ ጠቅላይ ፍርድ ቤት ላይ የምናየው አንድ የወንጀል ችሎት ብቻ ነው። ይሄ በፌዴራል ጉዳዮች የተከሰሱ ሰዎች በሙሉ ይግባኝ ሲያቀርቡ የሚያይችሎት ነው። በየጊዜውም እንደምንታዘበው ከድሬዳዋ፣ ከመቀሌ፣ ከሁሉም የሀገሪቷ ክፍሎች በከፍተኛ ፍርድ ቤት ላይ ቅሬታ ያላቸው አቃቤ ህግንም ጨምሮ የሚያቀርቡትን ይግባኝ የሚሰማው ይሄ ችሎት ብቻ ነው እና ከዚህ አንጻር መንግስት የሚጠበቅበትን ኃላፊነት ተወጥቷል የሚል እምነት የለኝም። አቃቤ ህግ እነ ዝርአለም ወርቅ አገኘሁ በሚል የክስ መዝገብ ጥቅምት ወር 2007 ዓ.ም ላይ በሽብር ወንጀል ክስ ከመሰረተባቸው አስር ተከሳሾች መካከል አምስቱ ማለትም ሀብታሙ አያሌው፣ ዳንኤል ሺበሺ፣ አብርሃ ደስታ፣ የሸዋስ አሰፋና አብርሃም ሶሎሞን የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በሰጠው ውሳኔ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። በቀሩት በአምስቱ ደግሞ ክሱን እንዲከላከሉ ወስኖ ጉዳያቸውን ሲመረምር ከቆየ በኋላ ከጥቂት ወራት በፊት ዮናታን ወልዴንና ባህሩ ደጉን በነጻ ሲያሰናብት በዘላለም ወርቅ አገኘሁ፣ ሰለሞን ግርማና ተስፋዬ ተፈሪ ላይ ጥፋተኛ ናችሁ በማለት የስራት ቅጣት እንድጣለባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። ወደ ቀጣይ ዝግጅት ስናመራ በተዳከመ ምርታማነት የሚታጀበው ዓለም አቀፍ የገቢ አለመመጣጠን ስሜት በዓለም ገበያ ላይ ችግርን የመቋቋም አቅምን እያዳከመ ነው ሲሉ አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን አስጠነቀቁ። ሪፖርተራችን ሊሳ ሽላይን ከጄኔቫ የላከችውን ዘገባ አለ ሰለሞን አባታ ያቀርበዋል። የተባበሩት መንግሥታት የንግድና የልማት 14ተኛ ጉባኤ ኡንክታድ 14 ከሐምሌ 10 እስከ ሐምሌ 22 2008 ዓ ም ኬንያ ዋና ከተማ ናይሮቢ ላይ ይካሄዳል። የኡንክታድ ዋና ጸሐፊ ሙኺሳ ኪቱይ ጠለም ያለ መልእክት ነው ጄኔቫ ላይ ዛሬ ያስተላለፉት። አፍሪቃ እየተነሳች ስለ መሆኗ ተስፋ አጭሮ የነበረው የማደግና የብልጽግና ብርቅርቅታ ዛሬ እየጠለቀ እየደበዘዘ ይመስላል ብለዋል። ይልቅ እስያ በምጣኔ ሀብት ጥንካሬና እድገቷ እንደምትገፋና በአጠቃላዩ የዓለም ኢኮኖሚ በመጠኑ ማገገም፣ ሌሎች ተጠቃሚ እየሆኑ ያሉ አካባቢዎች መኖራቸውን ኪቱይ ተናግረዋል። ስልጣኔ ሀብቱ እድገት እያዘገመ ሲሄድ የሚደክሙት አካባቢዎች ደግሞ ይብስባቸዋል። አነስተኛ የሥራ ዕድሎች፣ እየጨመረ የሄደው የዕዳ ጫና ሰውን በፍጥነት ወደ ድህነትና ወደ ስደት እያባረረው ነው ብለዋል የኡንክታዱ ዋና ጸሐፊ ኪቱይ። በመሆኑም በሰባ ዓመታት ውስጥ ታይቶ የማይታወቅ ግዝፈት ያለው ሰው ከሰሃራ በስተ ደቡብ ካሉ ሀገሮች ድህነት እያበረረው ወደ አውሮፓ ጎርፏል። በበለጸጉት ሀገሮች ውስጥ አንደኛ ዓለም አቀፉ ንግድ እምብዛም ተወዳጅ እየሆነ አይደለም። በተለይ የአሜሪካ ግዙፎቹ ፓርቲዎች የዓለም አቀፋዊነትን ሐሳብ መስማትም ማራመድም አይፈልጉም። የአዝጋሚ እድገት ፈተናዎች የበረቱ የመቅፈፍ ስሜቶችን እያሳደሩ ነው። አውሮፓ ውስጥ ደግሞ ከመካከለኛው ምስራቅና ከአፍሪካም ከሰሃራ በስተደቡብ ካሉ ሀገሮች በሚፈልሱት ሰዎች ላይ የጥላቻ መንፈስ እየታየ ነው። የዛሬ አስራ አምስት ዓመት በዓለም የንግድ ድርጅት ደብሊዩ ቲኦ ይካሄዱ የነበሩት የዶሃ የንግድ ድርድሮች መቆማቸውን ያስታወሱት ኪቱይ በሀገሮች ውስጥ ያሉ የግብርናውን ዘርፍ መደጎም ችግሮች በዘርፈ ብዙ ሂደት ሊያዙ እንደሚችሉ ተጥሎ የነበረው ተስፋ መመናመኑንም ጠቁመዋል። ይሁን እንጂ በዓለም አቀፉ ንግድ ላይ እንደምን ትኩስና ንጹሕ እስትንፋስ መዝራት እንደምንችል እውነታውን የሚያሳየንን ጥያቄ ማንሳት አለብን። ዓለም አቀፍ ንግድን እንደምን ይሆን ለሁሉን አቀፍ ብልጽግና በሚበጅ መንገድ ማጠናከር የምንችለው የመሳሰሉ ጥያቄዎች ሐምሌ ውስጥ የሚካሄደው የናይሮቢው የልማትና የንግድ ጉባኤ መነጋገሪያ እንደሚሆኑ የኡንክታድ ዋና ጸሐፊ ሙኪሳ ኪቱይ አመልክተዋል። ኩኩ ሰብስቢያ አንነጋገርም እያለች ነው የእኛ ግን የዛሬው ዝግጅት እዚህ ላይ ያብቅቷል። አድማጮቻችን በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸ ነው። እኔ መስታወት አድራጋውና ጽዮን ግርማለን፣ ጉዟችሁ የሰመረ ይሁን እያለን እንሰናበታለን። አሁን ድጄ ፋትሱ የመረጠልጥል የመረጠልንን የኮኩሰብት ብዜን አንነጋገርም ይቀጥላል።